በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍቅር እጅግ የምወዳችሁ የእግዚአብሔር ቤተሰቦች እንደምናመሻችሁ፣ የእግዚአብሔር የአምላካችን ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስም ኅብረት ከሁላችሁም ጋራ ይሁን። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ደግሞ በቃሉ እግዚአብሔር ያስተምረናል። ሁላችንም እንጸልይና ትምህርታችንን እንጀምራለን። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። እንሆ አንተ መልካም አባት መሆንህን የፍቅር አባት መሆንህን በቃልህ እያስተማርከን ስለሆነ ስምህ የተመሰገነ ይሁን። እግዚአብሔር አምላካችንና አባታችን ሆይ እኛን በኃጢአታችንና በበደላችን ሙታን የነበርነውን ከወደድከን ከትልቅ ፍቅር የተነሳ በበደላችን እንኳ ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ስለ ሰጠህን ክብር ምስጋና ላንተ ይሁንለ። እግዚአብሔር አምላካችንና አባታችን ሆይ ዛሬም እንደ ገና ይህንን የፍቅር ቃልህን እንድንሰማ የምሕረት ቃልህን እንድንሰማ አሁንም ወደ አንተ መጠጋት እንዲሆንልን እግዚአብሔር አምላካችንና አባታችን ሆይ አንተ እንድታቅፈን ከኃጢአታችንም እንድታጥበን ልብሳችን እንድትቀይርልን ሕይወታችንን እንድትቀይርልን ረሃባችንንም ደግሞ እንድታጠግብ በፊትህ ቀርበናል። አምላካችንና አባታችን ሆይ በቃልህ አንተ አጥግበን፣ የቃልህን ማዕድ ቁረስልን። ይህንን ደግሞ እያደረግክም ስለሆነ እናመሰግናሃለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ከዘላለም እስከ ዘላለም አሜን። የእግዚአብሔር ቤተሰቦች ባለፈው ሳምንት ከቅዱስ ሉቃስ ወንጌል ምዕራፍ 15 ላይ ተነስተን እያየነው ነው ያለነውን ትምህርት ተመልክተናል። በተለይ ደግሞ የጠፋው ልጅ ወደ አባቴ እሄዳለሁ ብሎ ሲመለስ አባቱ እንዴት እንደተቀበለው በስፋት ተመልክተናል። ዛሬም የተወሰነውን ክፍል እናነብና እንቀጥላለን። እግዚአብሔር የተመሰገነ ይሁን። ከታሪኩ መጀመሪያ እንዳየ ነው ይህ ታናሹ ልጅ ከአባቱ ድርሻውን ከተቀበለ በኋላ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ የሚለውን በሚገባ ተመልክተን ነበር። ወደ ሩቅ አገር ሄደ የሚለው ቃል ሁላችንም በኃጢአታችንና በበደላችን ምክንያት ከእግዚአብሔር እጅግ ርቀን እንደነበረ የራቅንበት መጠን ደግሞ እንዳራቆተን እንዳስራበን ፈጽሞ ከእግዚአብሔር የራቀ ሕይወት እንደተመላለስን የጠፋው ልጅ ርቆ ከሄደ በኋላ ገንዘቡን ሁሉ ከስሮ በመጨረሻ ከአንድ ሰው ጋር እንደተዳበለና ያ ሰው ደግሞ ምንም እንዳልጠቀመው ይልቅስ እሪያ ሊያሰማራ እንደሰደደው አይተናል። ያ ብላቴና እሪያ እያሰማራ የረከሰ ነገር እያሰማራ ነገር ግን እነዚያ እሪያዎች ከሚበሉት እንኳን ገለባ ሊበላ ይመኝ እንደነበረ ሊበላ የማይገባውን መብል የማይሆነውን ነገር ሊበላ ይመኝ እንደነበረና ነገር ግን ከዚያም እንኳን ሊሰጠው የሚችል እንዳልነበረ እጅግ እንደተራበ ከዚያም በኋላ ወደ ልቡ ተመልሶ ወደ አባቴ እሄዳለሁ ብሎ እንደተናገረ ተመልክተናል። እግዚአብሔር አምላካችን የተመሰገነ ይሁን። ይህ እንግዲህ የእኛ ህይወት በምሳሌ ሲቀመጥ ነው። ከእግዚአብሔር ርቀን በኖርንበት ዘመን ሁሉ ከእግዚአብሔር ርቀን ስንመላለስ ወንድሞቼና እህቶቼ የረካ ህይወት የለንም። ሁል ጊዜ የተጠማ፣ የተራበ፣ የተራቆተ ህይወት ነው የሚኖረ ይሄ ብላቴና ሪያዎች ከሚበሉት አሰር እንኳን ሊጠግብ እስከሚመኝ ድረስ ነገር ግን የሚሰጠው እንዳልነበረ ማለት ያ ያሰማራው ሰው ጨካኝ እንደነበረ ነው ያየነው። ስራ ሰጠው፣ ነገር ግን ምግብ አልሰጠውም። ሰይጣን የሰውን ልጆች እንደዚህ ነው ያደረጋቸው። ሰይጣን ሰውን ካሳተ በኋላ በኤፌሶን ምዕራፍ ሁለት ላይ እንደተመለከትነው በስጋችንና በልቡናችን ፈቃድ እንድንኖር ነው ያደረገው። በአየር አለቃው ፈቃድ ስር ሆነን በስጋችንና በልቡናችን ፈቃድ እንመላለስ ነበረ። እኛም ሁላችን ደግሞ እንደ ሌሎቹ የቁጣ ልጆች ነበርን ይላል። ስለዚህ በምድር ላይ ስንመለከት ሰይጣን ለሰዎች ብዙ ፕሮጀክት ነድፎ ሰጥቷቸዋል። ሰውን ሁሉ ስታዩት ይወጣል፣ ይገባል፣ ይሮጣል፣ የማያረካውን ነገር ሲሰራ፣ ሲደክም፣ ሲውል እናየዋለን። በጣም ታታሪ ነው የምድር ህዝብ ማለት ነው። ነገር ግን ያ ሁሉ ጥረቱና ግረቱ ሲያጠግበው አናይ። ሰይጣን ህይወታችንን የሚያቅበዘብዝና የሚያደክም ነገር በፊታችን ያደርጋል። ዓለም ህይወታችንን የሚያደክም የሚያቅበዘብዝ ነገር በፊታችን ታደርጋለች። ነገር ግን እርካታ የለንም። መጥገብ የለም። ይሄ ብላቴና እሪያ ሊያሰማራ ነው የተላከው ነገር ግን የሚበላው ነገር አልነበረውም። እሪያዎች ከሚበሉት እንኳን እንዲበላ አይፈቀድለትም ነበር፣ የሚሰጠው አልነበረም ነው የሚለው። ስለዚህ ያሰማራው ሰው እጅግ ጨካኝ ነው። ለእሪያዎቹ የሚበሉትን ይሰጣል፣ ለዚህ ብላቴና ግን የሚበላውን አልሰጠም። ልክ እንደዚሁ ዲያብሎስ በዚህ ዓለም ላይ ሰዎችን በተለያየ መንገድ እነርሱ አወቁትም አላወቁትም ህይወታቸውን ሲያቅበዘብዝ ይህን ብታደርግ ትረካለ ይህንን አድርግ እያለ በብዙ ነገር የሰውን ህይወት ጠምዶ ሰዎች በጭንቀት በሩጫ ሲመላለሱ እናያለን። ነገር ግን እረፍት የለም፣ እርካታ የለም። ለእግዚአብሔር እንኳን ጊዜ የለንም ይላሉ። ለመጸለይ ጊዜ የለም፣ የእግዚአብሔርን ቃል ለማንበብ ጊዜ የለም፣ ወደ እግዚአብሔር ቤት ለመሄድ ጊዜ የለም፣ ከሌሎች ምእመናን ጋር ህብረት ለማድረግ ጊዜ የለም ይላሉ ነገር ግን ለሌላው ለሁሉም ነገር ማለት እሪያ ማሰማራት ለተባለው ለረከሰው ለማያረካው ነገር ግን ጊዜ አላቸው። ሰይጣን እንደዚህ ነው የሰውን ልጅ ህይወት የተጫወተበት። ስለዚህ እኛ ወደ ልባችን እንደዚህ ብላቴና ወደ ልባችን እንድንመለስ እግዚአብሔር ይፈልጋል። እርካታ ከሌለው ህይወት እንድንመለስ እግዚአብሔር ይፈልጋል። በእውነት ከእግዚአብሔር ተለይተን የኖርንበት ህይወት እርካታ ሰጥቶናል ወይ? ከእግዚአብሔር ተለይተን እንደ ምኞታችን እንደ ፈቃዳችን የኖርንበት ዘመን እሪያ ያሰማራንበት ዘመን እርካታ ሰጥቶናል ወይ? እርካታ አልሰጠንም። ስለዚህ እንደዚህ ብላቴና በእውነት ወደ አባታችን ልንመለስ ይገባናል። እርካታ ያለው በእግዚአብሔር ቤት ነው። እርካታ ያለው በክርስቶስ ነው። እርካታ ያለው በቅዱስ ወንጌሉ ነው። እርካታ ያለው መጥገብ ያለው መርካት ያለው በእግዚአብሔር ክብር ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ ልጅ ከዚያ ከጥፋት መንገድ ተመልሶ ወደ አባቱ ሲመጣ አባቱ እንዴት እንደተቀበለው ደግሞ አይተናል። አባቱ ባሪያዎቹን ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት ነበር ያለው። ገና ልጁ ሲመጣ ከሩቅ አይቶ አባቱ አዘነለትና ሮጦ አንገቱን አቅፎ ሳመው ይለናል። አቅፎ ከሳመው በኋላ ደግሞ ባሪያዎቹን ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት፣ ለእግሩም ጫማ ስጡ። የሰባውንም ፍሪዳ አምጥታችሁ እረዱት፣ እንብላም፣ ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልም። ደስም ይላቸው ጀመር ይለናል። ስሙ የተመሰገነ ይሆን። ተመልከቱ፣ ይህ ብላቴና በዚያ ጠፍቶ በነበረበት ምድር እንደዚህ የሚያዝንለት እንደዚህ የሚራራለት አልነበረም። ወንድሞቼና እህቶቼ ዓለም አትራራላችሁም። ሰይጣን ክፉ ነው። ሕይወታችሁን ሊያጠፋ ነው፣ ቀን ከሌሊት የሚተጋው። በዓለም የሚራራላችሁ የለም። ሁሉም አድቫንቴጅ ነው የሚወስደው። በሕይወታችሁ የሚራራ አንድ እግዚአብሔር ብቻ ነው፣ የሚራራልን አንድ አባታችን ብቻ ነው። ስለዚህ ይህ ብላቴና ወደሚራራለት አምላክ መጣ፣ ወደሚራራለት አባት መጣ። ከዚያ ከጨካኙ እሪያን ሊያሰማራ ከሰደደው ምግብን ከከለከለው ሰው ተለይቶ ወደሚራራለት ፍሪዳ ወደሚያርድለት፣ የጌጥ ልብስ ወደሚያለብሰው፣ ጌጠኛ ጫማ ወደሚያደርግለት፣ የወርቅ ቀለበት ወደሚያደርግለት፣ ወደሚያስጌጠው አባቱ ተመለሰ። ወንጌል ይሄ ነው። ከጨካኟ ዓለም ተመልሰን ከምታራቁተን ዓለም ተመልሰን እሪያ ከሚያሰማር እንድናሰማራ ካስገደደን ከሰይጣን አሰራር ከዚህ ዓለም የጨለማ ምልልስ ተመልሰን እርካታ ካጣንበት ሕይወታችንን ካደረቀው ተመልሰን ወደ አባታችን ወደ እግዚአብሔር ወደሚንከባከበን ወደሚያቅፈን የሰባውን ግብዣ ወደሚያዘጋጅልን ወደ አባታችን መመለስ ማለት ነው። ቅዱስ ወንጌሉ ይሄ ነው ወንድሞቼ እና እህቶቼ። እግዚአብሔር የተመሰገነ ይሁን። እስቲ በዚህ ቃል ራሳችሁን እዩት፣ ሕይወታችሁን መዝኑት። እርካታ አለው ወይ ሕይወታችሁ? ዓለም እኮ እርካታን አትሰጥም። ገንዘብ እኮ እርካታን አይሰጥም። ገንዘብ ነው ገለባ የተባለው እሪያዎች የሚበሉት። በዚች ዓለም ላይ ብዙ ሰዎች እንረካለን ብለው ገንዘብን ያከማቻሉ፣ ስልጣንን ያሳድዳሉ፣ የዚህን ዓለም ደስታ ያሳድዳሉ። ነገር ግን እርካታ የላቸውም። ምክንያቱም የእሪያ ምግብ ነው፣ የሰው ምግብ አይደለም። የሰው እውነተኛ ምግብ ያለው በእግዚአብሔር ዘንድ ነው። የእውነተኛው ሰው እውነተኛ ምግብ ያለው በአባታችን በእግዚአብሔር ቤት ነው። ስሙ የተመሰገነ ይሁን። ነቢዩ ኢሳይያስ እግዚአብሔር ስላዘጋጀው ግብዣ ሲነግረን ገና ኢየሱስ ክርስቶስ ወደዚች ምድር መጥቶ ከመሰቀሉ በፊት ከመሞቱ በፊት እኛን ከማዳኑ በፊት ከብዙ ዘመናት በፊት የተናገረው ትንቢት ነው። ትንቢተ ኢሳይያስ ምዕራፍ 25 ከቁጥር ስድስት ጀምሮ እንደዚህ ይላል፣ የሰራዊት ጌታ እግዚአብሔርም ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል። እግዚአብሔር የተመሰገነ ይሁን። ማን ነው ይህን ግብዣ የሚያደርገው? የሰራዊት ጌታ እግዚአብሔር፣ አባታችን እግዚአብሔር ታላቅ ግብዣ ያደርጋላል። በዚህ ተራራ ላይ በተራራ ላይ የተደረገ ግብዣ የቀራኒዮ ተራራ የዓለምን ኃጢአት የሚያስወግድ የተባለለት ክርስቶስ ኢየሱስ የእግዚአብሔር በግ የተሰዋበት ተራራ የተሰቀለበት ተራራ የግብዣ ተራራ። እግዚአብሔር የተመሰገነ ይሁን። ይህ ግብዣ ሲደረግ ይለናል ነቢዩ ኢሳይያስ በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል። የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል። እግዚአብሔር ተናግረዋልና ይላል። ስሙ የተመሰገነ ይሁን። በዚህ ግብዣ የተደረገውን ተመልከቱ። በዚህም ተራራ ላይ በወገኖች ሁሉ ላይ የተጣለውን መጋረጃ በአሕዛብም ሁሉ ላይ የተዘረጋውን መሸፈኛ ያጠፋል። ሞትን ለዘላለም ይውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡን ስድብ ከምድር ሁሉ ላይ ያስወግዳል። ይህ በምሳሌ ባየነው በሉቃስ ወንጌል ምዕራፍ 15 የተፈጸመው ቃል ነው። ያ አባት የልጁን እንባ አበሰ፣ የልጁን ዕርቃን ሸፈነ፣ ለልጁ ግብዣ አደረገ። ይህ ነው እንግዲህ የተደረገው ግብዣ። እግዚአብሔር አምላካችን በቀራንዮ ተራራ ላይ ኢየሱስ ክርስቶስን አሳልፎ በመስጠት በታረደው በግ በክርስቶስ ኢየሱስ የእኛን እንባ አበሰው፣ የእኛን ስድብ አስወገደው፣ እርቃናችንን ሸፈነው። እግዚአብሔር የተመሰገነ ይሁን። እርቃናችንን ሸፈነው የክብር ልብሳችንን አጥተን ተራቁተንና ተጎሳቁለን የነበርነውን የክብር ልብስ አለበሰን። ኢየሱስ ክርስቶስ መድኃኒታችን የክብር ልብሳችን ሆነ። አዲሱን ሰው ለበስ ነው። ከሁሉ የተሻለ ጌጠኛ ልብስ የተባለውን ለበስ ነው። እግዚአብሔር የተመሰገነ ይሁን። ይሄ ነው ታላቅ ግብዣ፣ እግዚአብሔር ለሰው ልጆች ያዘጋጀው ታላቅ ግብዣ። በቀራኒዮ መስቀል ላይ አንድ ልጁን አሳልፎ ሰጠ። ይህ ግብዣ ከሞት የዳንበት ግብዣ ነው። ከእርቃንነት የዳንበት ግብዣ ነው። ወንድሞቼና እህቶቼ፣ ይህ ልጅ የሚበላው ከሌለው ገለባ እንኳን ሊበላ ፈልጎ ካጣ መጨረሻው ምን ነበር? ሞት ነበር። ለዚህ ነው ወደ አባቱ ሲመለስ ይህ ልጄ ሞቶ ነበር ሕያው ሆነ አለ። ሞቶ ነበር ሕያው ሆነ። ሞት ማለት ምን ማለት ነው? ምግብ አጥተን ከእግዚአብሔር የሆነውን ምግብ አጥተን የሕይወትን እንጀራ አጥተን ክርስቶስን አጥተን የዚህን ዓለም ነገር ብቻ ስናሳድድ የኖርንበት ዘመን የሞት ሕይወት ነው። ስለዚህ እግዚአብሔር አምላካችን የሰባውን ግብዣ ክርስቶስ ኢየሱስን ሰጠን። የሰባው ፍሪዳ ክርስቶስ ኢየሱስ ለእኛ ተሰጠ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተለይ በቅዱስ ዮሐንስ ወንጌል ደጋግሞ ስለዚህ ምግብና ስለዚህ መጠጥ ተናግሯል። ስለዚህ ግብዣ ተናግሯል። እኔ ግብዣ ነኝ አለ። እኔ የህይወት ውሃ ነኝ፣ እኔ የህይወት እንጀራ ነኝ ብሎ የሰው ልጆች ሊረኩበት፣ ሊድኑበት የሚችሉበት እውነተኛ ግብዣ፣ ሰማያዊ እንጀራ፣ ሰማያዊ ህይወት፣ ሰማያዊ ውሃ እርሱ እንደሆነ ነው የተናገረው። ለዚያች ሳምራዊቷ ሴት ብለን ለምናውቃት በቅዱስ ዮሐንስ ወንጌል ምዕራፍ አራት ላይ 13ኛው ቁጥር ላይ እንደዚህ ነበር ያላት። በመጀመሪያ ይህንን ከመናገሩ በፊት ታሪኩን እንደምታስታውሱት የተጠማ ሆኖ በፊቱ አቀረበና ውሃ ጠጭኝ ብሎ ጠየቃት። ውሃ ጠጭኝ ብሎ በጠየቃት ጊዜ አይሁዳዊ ስትሆን ሳምራዊት ከምሆን ከእኔ ውሃን እንዴት ትለምናለህ አለችው። ለዚያችው ለማታረካው ውሃ እንኳን ለማታረካው ውሃ እንኳን የዘርን ማንነት እየጠቀሰች ተከራከረችው። ከዚያም በኋላ ኢየሱስ ክርስቶስ ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ ኖሮ አንቺ ትለምኝው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ከአንቺ የተሻለ ውሃ አለኝ አላት። አንቺ የምትጠጪው የማያረካ ውሃ ነው አላት። አንቺ የምትቀጅው የማያረካ ውሃ ነው። እውነተኛ ውሃ እኔ ጋ አለ። እውነተኛ ውሃ እኔ ጋር አለ አላት። አሥራ ሦስተኛው ቁጥር ላይ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እሷ ከምትቀዳው ውሃ፣ ከምትመካበት ውሃ፣ ከያዕቆብ ጉድጓድ የሚጠጣ ሁሉ እንደገና ይጠማል አላት። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱስ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። እግዚአብሔር የተመሰገነ ይሁን። ወንድሞቼና እህቶቼ ሁለት አይነት ውሃ ያሳየናል በዚህ ስፍራ። አንደኛው የማያረካ ውሃ፣ የምድር ውሃ፣ ፍጥረታዊ ውሃ። ይህ ውሃ የብዙ ነገር ምሳሌ ነው። በህይወታችን ውስጥ እረካበታለው ብለን የምንሞክረው፣ የምንቀዳው፣ የምንጋግረው፣ የምንበላው ነገር ምሳሌ ነው። ያረካኛል ብለን የምንፈልገው ነገር ምሳሌ ነው። ከዚች ዓለም ብዙ ነገር እንቀዳለን። ገንዘብን ቀዳለን፣ ስልጣንን ቀዳለን፣ ለብዙ ነገር እንደክማለን። ስለምን ያረካኛል ብለን ይሄን ባገኝ ረካለሁ፣ ይሄን ባገኝ ረካለሁ፣ ይሄን ባገኝ ረካለሁ እያልን ስንት ጊዜ ሄድን፣ ስንት ጊዜ ሮጥን። ነገር ግን በመጨረሻ አረካንም፣ በመጨረሻ አረካንም። ብዙዎቻችን ትምህርቴን ስጨርስ ረካለሁ አልን፣ ጨረስን፣ አረካንም። ትዳር ሲይዝ ረካለሁ አልን፣ ትዳር ያዝን፣ አረካንም። ስልጣን ባገኝ እረካለኋልን ስልጣን ያዝን፣ አረካንም። አንድ ነገር ብጨምር እረካለኋልን ያዝን፣ ጨመርን፣ አረካንም። የህይወት እውነተኛ እርካታ ያለው ከሰማይ ነው ከእውነተኛው ውሃ። ስለዚህ ለዚች ሴት እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም አላት። እግዚአብሔር አምላካችን የተመሰገነ ይሁን። ለእኛም እንዲሁ ነው። ኢየሱስ ክርስቶስ ከሚሰጠው ውሃ የሚጠጣ ለዘላለም አይጠማም። ወንድሞቼና እህቶቼ ብዙ ጊዜ ዓለም ጊዜያዊ ደስታን ትሰጠናለች። ጊዜያዊ እርካታን ትሰጠናለች። ያንን በመስጠት ታታልለናለች። ግራጁዌት ስናደረግ የደስታ መጨረሻ ይመስለናል። ገንዘብ ስናገኝ የደስታ መጨረሻ ይመስለናል። በሁለተኛው ቀን ብን ብሎ ይጠፋል። እንደገና ነፍሳችን ሌላ ነገር ፍለጋ ትሰማራለች። ስንት ነገር ነው! ይሄንን ካገኘው የመጨረሻዬ ነው በቃ ብላችሁ በሁለተኛው ቀን የተጠማችሁት እንደገና ሌላ ምክንያቱም በምድራዊ ነገር ሰው ሊረካ አይችልም። ሰው የተፈጠረው በእግዚአብሔር አምሳል ስለሆነ የእግዚአብሔርን መንፈስ ካላገኘ ክርስቶስ ኢየሱስን ካላገኘ የክርስቶስን ሰላም ካልተሞላ ሊረካ አይችልም። ያማረ ቤት ሰርተን ብንቀመጥ ልንረካ አንችልም፣ ምክንያቱም የእኛ ችግር ቁሳቁስ አይደለም። የሰው ችግር ከእግዚአብሔር ክብር መጉደሉ ነው። ሁሉ ኃጢአትን ሠርተዋልና ይለናል ቅዱስ ጳውሎስ። ሁሉ ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። የእግዚአብሔር ክብር ነው የጎደለን። የእግዚአብሔር ክብር ከጎደለን ያንን ቦታ በሌላ በምንም ነገር ልንሞላው አንችልም። በእግዚአብሔር ክብር ብቻ ነው ልንረካ የምንችለው። ለዚህ ነው ቅዱስ ዳዊት ሲናገር ክብርህን ሳይ እጠግባለሁ አለ። የእግዚአብሔር ክብር ያጠግባል። የእግዚአብሔር መንፈስ ያጠግባል። የእግዚአብሔር ሰላም ያጠግባል። እርሱ የሚሰጠን ሰላም ዓለም እንደምትሰጠን አይደለም። ማታ አይተነው ጠዋት ብን ብሎ የሚጠፋ አይደለም። ወንድሞቼ ስንት ሌሊቶችን ደስ ብሎን ተኝተን እያዘንን ተነስተናል። የዚያ ዓለም ሰላም እንዲሁ እንደ ጤዛ ታይቶ የሚጠፋ እንደ አበባ ታይቶ የሚረግፍ ነው። የክርስቶስ ሰላም ግን ጽኑ ነው። የክርስቶስ ሰላም በሲዝን አይለዋወጥም። የክርስቶስ ሰላም በዕድሜ መለዋወጥ አይለዋወጥም። የክርስቶስ ሰላም በሁኔታ መለዋወጥ አይለዋወጥም። ሁል ጊዜ በሰላም ቅዱስ ጳውሎስ ሲናገር መብዛትንም መጉደልንም ማጣትንም ማግኘትንም አውቃለሁ አለ። በሁሉም በሸለቆውም በተራራውም በመከራውም በደስታውም እያለፈ ነገር ግን ምን አለ? ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። ክርስቶስ ኃይል ሲሆነን፣ ክርስቶስ ሰላም ሲሆነን፣ ሁኔታዎች አይለውጡትም። የሲዝን መለዋወጥ አይለውጠውም። በሕይወታችን የሚደረጉት ለውጦች ያንን ሰላም አይለዋውጡትም። ሁል ጊዜ ቋሚ የሆነ የሰላም ምንጭ፣ የፍቅር ምንጭ፣ የእረፍት ምንጭ ይኖረናል። እግዚአብሔር የተመሰገነ ይሁን። ለዚህ ነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዚህ ውሃ የሚጠጣ ለዘላለም አይጠማ ማለት ስሙ የተመሰገነ ይሁን። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። የሚፈልቅ ተመልከቱ፣ የሚፈልቅ የሚፈልቅ ነገር የሚፈልቅ ውሃ አያልቅም፣ የሚፈልቅ ስለሆነ። ስለዚህ እኛም ከእግዚአብሔር ጋር ህብረ ስናደርግ የሚፈልቅ ነገር ውስጥ ገባን ማለት ነው። የሚፈልቅ ያ የጠፋው ልጅ ሲመለስ አንድ ግብዣ ብቻ አይደለም፣ ከግብዣው በኋላ የሚቀጥል ሰስቴን የሚያደርግ ህይወትና እርካታ ነው የገባው። ለምን መጀመሪያ ሲጠፋ ከአባቱ የሚደርሰኝን ስጠኝ ብሎ ነው የሄደው። ስለዚህ ከአባቱ የተቀበለውን ገንዘብ ጨረሰው። ምክንያቱም ከአባቱ ተለይቶ ነው የሄደው። ይሄ ምን ማለት ነው? ከምንጩ ተለይቶ ትንሽ ቀድቶ ነው የሄደው። ቀድቶ ሄደ። የቀዳው አለቀ። አሁን ግን ወደ ምንጩ ተመለሰ። ምንጩ ማን ነው? አባቱ ነው። ከአባቱ ጋር ሲኖር ፍሬዳው አያልቅም። እህሉ አያልቅም። መብሉ አያልቅም። ድግሱ አያልቅም። ምክንያቱም አባቱ ባለጸጋ ነው። እግዚአብሔር የተመሰገነ ይሆን። ስለዚህ እኛም ወደ ኢየሱስ ክርስቶስ ወደ ጌታችን ወደ እግዚአብሔር ስንጠጋ፣ ወደ ምንጩ ተጠጋን። ምንጩ በእኛ ውስጥ ለዘላለም የሚፈልቅ ነው። ከምንጩ ጋር ስለሆንን አሁን ሁልጊዜ ጊዜ ምንጩ ስለሚፈልቅ የሚያሰጋን ነገር የለም። እግዚአብሔር የሰላም ምንጫችን ይሆናል። የእረፍት ምንጫችን ይሆናል። ያልቃል የማይባል መቼስ፣ እግዚአብሔር ያልቃል አይባልም። እግዚአብሔር ዘላለማዊ እኮ ነው፣ መጨረሻ የለውም፣ አልፋና ኦሜጋ ነው። ስለዚህ የማያልቅ ሰላም ይሆንልናል፣ የማያልቅ ውሃ ይሆንልናል፣ የማያልቅ እርካታ ይሆንልናል፣ ከምንጩ ተጠግተናልና። ስሙ የተመሰገነ ይሁን። ኢየሱስ ክርስቶስ በቅዱስ ዮሐንስ ወንጌል ደጋግሞ የተናገረው ደጋግሞ የነገረን ወደዚህ ምንጭ ወደ እውነተኛው መብልና መጠጥ እንድንመጣ ነው። የሰው ልጅ ግን ከእውነተኛው መብልና መጠጥ ይልቅ የሚጠፋውን ነበረ የሚፈልገው። ስድስተኛው ምዕራፍ ላይ ስንደርስ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለተራቡት ሰዎች እንጀራን አበርክቶ እንደሰጣቸው ይነግረናል። ተርበው ስለነበረ አዝኖላቸው ዓሣውንና እንጀራውን ባርኮ ሰጣቸው። ብዙ ሺህ ሰዎች በልተው ጠገቡ። ከዚያ በሁለተኛው ቀን እየፈለጉት ሲመጡ ግን ተመልከቱ፣ እየፈለጉት የመጡበት ምክንያት አሁንም ሌላ የሚጠፋ እንጀራ እንዲሰጣቸው፣ አሁንም በልተውት እንደገና የሚራቡት እንጀራ እንዲሰጣቸው ነበር የመጡት። እርሱ ግን ወደማይጠፋው እንጀራ ተሻገሩ፣ ወደ ዘላለም ሕይወት እንጀራ ተሻገሩ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሲላቸው ግን መብላት አልቻሉም። ማመን አልቻሉም። ይህ ሰው እንዴት ሥጋውን ሊሰጠን ይችላል? ብለው ተሰናከሉና ወደኋላ ተመለሱ። ተመልከቱ፣ የሚጠፋውን ይፈልጋሉ፣ የማይጠፋውን ግን አይፈልጉ። ዛሬ በልተውት ነገ የሚራቡትን ይፈልጋሉ። ነገር ግን ለዘላለም ሕይወት የሆነውን ምግብ ግን ሳይበሉ ወደኋላ ተመለሱ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን እንደዚህ አለ፣ የዮሐንስ ወንጌል ምዕራፍ 6 ቁጥር 48 ጀምሮ የሕይወት እንጀራ እኔ ነኝ አለ። እግዚአብሔር ይመስገን። ወንድሞቼና እህቶቼ፣ እስከ ዛሬ እየበላችሁ የኖራችሁት እንጀራ የሕይወት እንጀራ አይደለም። እስከ ዛሬ ማታም ጧትም ስንበላው የኖርነው ምግብ ምሳሌ ነው። ሁል ጊዜ እንበላለን፣ ይርበናል፣ እንበላለን፣ ይርበናል። እውነተኛ እንጀራ አይደለም፣ የእውነተኛው እንጀራ ምሳሌ ነው። እውነተኛው እንጀራ ግን ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ስሙ የተመሰገነ ይሁን። ይህንን የሕይወት እንጀራ ካልበላን በላን ሕይወት የለንም። ይህንን የሕይወት ውሃ ካልጠጣን ቋሚ ሕይወት የለንም። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። ስሙ የተመሰገነ ይሁን ታላቁ ግብዣ ይሄ ነው ወንድሞቼ ና እህቶቼ ታላቁ የእግዚአብሔር ግብዣ እግዚአብሔር አባታችን እንዳንራብ እንዳንጠማ ግብዣ አደረገልን ኢየሱስ ክርስቶስን የህይወት እንጀራ የህይወት ውሃ አድርጎ ሰጠን ለዘላለም የሚያረካ የህይወት ውሃ ለዘላለም የሚያረካ የህይወት እንጀራ አድርጎ ሰጠን ስሙ የተመሰገነ ይሁን እኛ ግን ብዙ ጊዜ ወንድሞቼ ና እህቶች፣ ካላስተዋልን የማይጠፋውን ትተን የሚጠፋውን ነው የምናሳድደው። ልክ ይህ የጠፋው ብላቴና እሪያዎች ከሚበሉት አሰር ሊጠግብ ይመኝ ነበር እንዳለ፣ ሁል ጊዜ ልንጠግብ የምንመኘው ገለባውን ነው። ልንጠግብ ልንበላ የምንፈልገው የዚችን ዓለም ገለባ ነው። ዛሬ አይኖቻችን ይከፈቱ፣ ወደ እርሱ መለስ እንበል። በዚሁ በዮሐንስ ወንጌል ምዕራፍ ሰባት ላይ አንድ ነገር ሆነ። የዳስ በዓል የሚባለውን በዓል ያከብሩ ነበርና። የዳስ በዓል የሚባለው በጣም የታወቀ እስራኤላውያን ከግብፅ ሲወጡ በምድረ በዳ ላይ ዳስ ሰርተው የተቀመጡበትን ለማስታወስ እስራኤላውያን በየዓመቱ የሚዘክሩት በዓል ነበረ። ሰባት ቀን ሙሉ ግብዣ የሚያደርጉበት፣ በመጨረሻው ቀን ግን ታላቅ ግብዣ ደግሞ የሚያደርጉበት ቀን ነበርና በዚህ በዓል ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣ። እነሱ በዓሉን ጨርሰው የረኩ መስሏቸው በልተው ጠጥተው ደስ ብሏቸው ሊሄዱ ሲሉ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይላል። ከበዓሉም በታላቁ በኋለኛው ቀን ታላቅ በዓል። ታላቅ በዓል ታላቅ ድግስ የሚደረግበት ሁሉም የሚረኩበት ቀን። በታላቁ በኋለኛው ቀን ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። እግዚአብሔር የተመሰገነ ይሁን። ተመልከቱ፣ ወንድሞቼና እህቶቼ፣ ለዚያች ሳምራዊት ሴት የተናገረውን ቃል ነው ደግሞ አሁንም የተናገረው። እርሷ ከያዕቆብ ጉድጓድ ብቻ ስትቀዳ የነበረችውን ሴት ሌላ ውሃ እንዳሳያት ሁሉ እነዚህ የዳስን በዓል በማድረግ ፍጥረታዊ የሆነውን መጠጥና መብል እየበሉ ደስታን አገኘን ይሉ የነበሩትን ሰዎች ሌላ መጠጥ አሳያቸው። ማንም የተጠማ ቢኖር ወደ እኔ ምጣና ይጠጣ አለ። እግዚአብሔር የተመሰገነ ይሁን። ምን እያላቸው ነው? የጠጣችሁት አላረካችሁም፣ ፍጥረታዊው ማዕድ አላጠገባችሁም። ኑና ጠጡ ብሎ ወደ እርሱ ጠራቸው። ስሙ የተመሰገነ ይሁን። ዛሬም እግዚአብሔር እየጠራን ነው። ያረካናል ብለን ከያዝነው በዓል ያረካናል ብለን ከያዝ ከያዝነው ድግስ ያረካናል ብለን ከደገስነው የራሳችን ድግስ እያንዳንዱ ሰው እኮ የራሱ ድግስ አለው። ጥሩ ስራ ባገኝ እረካለሁ ያለው ሰው ድግሱ ስራው ነው። ፒኤችዲን ብሰራ እረካለሁ ያለው ሰው ድግሱ ፒኤችዲው ነው። ቤት ብገዛ እረካለሁ ያለው ሰው ድግሱ ቤቱ ነው። ዓለም የምትሰጠን የህይወት ግብዣ አለ፣ ብዙ ግብዣ። ይህን ብታገኝ ትረካለ እያለች ስታቅበዘብዘን ትኖራለች። ወንድሞቼና እህቶቼ፣ እነዚህን ነገሮች ሁሉ ማግኘት ኃጢአት ነው እያልኳቸው አይደለም ጎበዝ ተማሪ መሆን ይገባችኋል። ታታሪ ሰራተኛ መሆን ይገባናል። ነገር ግን በእነዚህ እርካታን ማግኘት ግን እንደማንችል ማወቅ አለብን። በምድር ስንኖር እነዚህን ብናደርግም እርካታችን ግን ከሰማይ ነው። ግብዣችን ግን ክርስቶስ ነው። ደስታችን ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አስቀድሜ የጠቀስኳቸው በዚህ ዓለም የምናገኛቸው ነገሮች ሁሉ ያልቃሉ፣ ይጠፋሉ፣ እርካታን አይሰጡንም፣ ይለዋወጣሉ፣ ቋሚ ደስታ የላቸውም፣ ጊዜያዊ ናቸው። ኢየሱስ ክርስቶስ ግን የዘላለም ደስታ ነው። ስሙ የተመሰገነ ይሆን። ጥሩ ስራ ብታገኙ፣ ስራውን ስታጡት ታዝናላችሁ። ብዙ ነገር ብታገኙ፣ ገንዘብ ብታገኙ፣ ገንዘቡን ስታጡት እንደገና ሐዘኑ ውስጥ ትገባላችሁ። ክርስቶስ ደስታችሁ ሲሆን ግን ብታጡ፣ ብታገኙ የማይለዋወጥ የደስታ ቴምፕሬቸራችሁ፣ የፍቅር ቴምፕሬቸራችሁ፣ የዕረፍት ቴምፕሬቸራችሁ ሁል ጊዜ ያው ይሆናል። ምክንያቱም ሲስተሙን የሚቆጣጠረው ሰማያዊው ጌታ ስለሆነ ከሰማይ ስለሆነ እግዚአብሔር የተመሰገነ ይሁን። ስለዚህ ይህ የጠፋው ብላቴና ከጠፋበት እንደተመለሰ፣ እርካታ ካጣበት እንደተመለሰ፣ ወደ ምንጩ እንደተመለሰ፣ ወደ አባቱ ቤት እንደተመለሰ ወደ አባቱ ቤት ሲመለስ ግብዣ እንደተደረገለት፣ ዛሬ እኛም ደስታ ይሰጡናል ካልናቸው ነገሮች ሁሉ እንመለስ። ወደ ክርስቶስ ኢየሱስ፣ ወደ ጌታችን፣ ወደ እግዚአብሔር፣ ወደ አባታችን፣ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ፣ ወደ ሥላሴ ኅብረት እንመለስ። ወደ አባታችን ቤት እንመለስ። ዓለም አታታለን። በተለይ ወጣቶች፣ ወንድሞቼና እህቶቼ፣ ጎልማሶች ወንድሞቼና እህቶቼ በጊዜ እንመለስ። ጉልበታችን ሳያልቅ እንመለስ። እርካታ ያለው በአባታችን ቤት ነው። ከሁሉ የሚያስደስተው ደግሞ በተመለስን ጊዜ አቅፎና ስሞ የሚቀበለን አባት አለን። እግዚአብሔር ይመስገን። ጉስቁልናችን የሚያሳዝነው ውይ ልጆቼ ተጎሳቆል ብሎ የሚያዝንልን አባት አለን። ብቻ እንመለስ። ብቻ ወደ አባቴ እሄዳለሁ የሚል ልብ ይኖረን። ወንድሞቼና እህቶቼ፣ ይህ ግብዣ የተለየ ግብዣ ነው። እግዚአብሔር ያዘጋጀልን ግብዣ ነው። አባታችን ያዘጋጀልን ግብዣ ነው። በስራችን የማናገኘው በጸጋው የተዘጋጀልን እግዚአብሔር ስረራራልን ስላዘነልን፣ ስለወደደን ያዘጋጀልን ግብዣ ነው። አንድ ልጁን ስለ ሁላችን አሳልፎ ሰጥቶታል። ስሙ የተመሰገነ ይሁን። እኛን ስለሚወደን እኛን ስለሚወደን ከሞት መዳናችን ለርሱ ከሞት መዳናችን ለርሱ ዋና ነገር ስለሆነ የፍቅር አባት ስለሆነ እንደዚህም እንኳን በድለ ነው ከዓለም ጋር ተስማምተን፣ ከሥጋ ጋር ተስማምተን ስንበድለው፣ በምልልሳችን ስናሳዝነው የኖርነውን ስንመለስ አቅፎ የሚስም አባት አለን። ግብዣ ያደረገልን አባት አለን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ አንድ በጣም አስገራሚ ነገር ይናገራል። አምስተኛው ምዕራፍ በጥያቄ መልክ ነው የሚያስቀምጠው፣ እውነትም የሚደንቅ ነገር ነው። ምዕራፍ አምስት ከቁጥር ስድስት ጀምሮ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና። ተመልከቱ፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና። የሰባው ፍሪዳ የተባለለት ይሄ ነው። ኃጢአተኛው አባቱን የበደለው ብላቴና ሲመለስ የሰባው ፍሪዳ ታረደለት። ገና ኃጢአተኛ ሳለ ገና ጎስቋላ ሳለ አባቱን በድሎ ሳለ ግን የሰባውን ፍሪዳ እረዱለት ተባለ። እግዚአብሔር ነው እንደዚህ ያለው። ገና ደካሞች ሳለን ገና ኃጢአተኞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለ እኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። ስሙ የተመሰገነ ይሁን። ያ አባት ልጁ ሲመጣለት ያደረገው ነገር ሁሉ የልጁን ስራ ሳይሆን የሚያስረዳው የራሱን የአባቱን ፍቅር ያስረዳል። አባቱ ስለሚወደው ልጁ ጠፍቶ ስለተገኘ ከደስታው ብዛት የተነሳ ነው። ጌጠኛ ልብስ አልብሱት ያለው የሰባውን ፍሪዳ እረዱለት ያለው ክርስቶስ ኢየሱስም ስለ ኃጢአታችን ሲሞት ገና ኃጢአተኞች ሳለን ምንም ነገር ሠርተን እግዚአብሔርን ስላስደሰት ነው አይደለም። ይሄ ግብዣ የተደረገልን ገና ኃጢአተኞች ሳለን የተደረገ ግብዣ። ገና ኃጢአተኞች ሳለን ከሆነ ግብዣው የተደረገው እያለን ነው። ቅዱስ ጳውሎስ እኛ በደለኞች ሳለን ከሆነ ክርስቶስን አሳልፎ የሰጠው የሰባው ፍሪዳ የታረደልን እንግዲህ ያው ይህ ነገር የእኛን በጎ ምግባር ሳይሆን የራሱን ፍቅር ነው የሚያስረዳው። እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር የተመሰገነ ይሁን። በክርስቶስ ኢየሱስ በጌታችን የተደረገልን ሁሉ እግዚአብሔር ለእኛ ያለውን ፍቅር የሚያስረዳል። እግዚአብሔር ለእኛ ያለውን ፍቅር፣ እግዚአብሔር ላንቺ፣ እግዚአብሔር ላንተ፣ እግዚአብሔር ለሁላችን ፍቅር አለው። እኛ ለእርሱ ያደረግነውን መልካም ነገር አይደለም የሚያስረዳው። የእኛን ጽድቅ አይደለም የሚያስረዳው። እግዚአብሔር የእኛን ፐርፎርማንስ አይቶ ያደረገውን ነገር አይደለም የሚያስረዳው። ይህ ስራ ነው እያለን ያለው። ይሄ በክርስቶስ ኢየሱስ የተደረገው ስራ፣ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ መሰጠቱ፣ በቀራንዮ መስቀል ላይ መታረዱ፣ የሰባው ግብዣ ለእኛ መታረዱ የእኛን ነገር ሳይሆን የሚያሳየው እግዚአብሔር ለእኛ ያለውን የራሱን ፍቅር። ስሙ የተመሰገነ ይሁን። እግዚአብሔር ለእኛ ያለው የራሱ ፍቅር አለው። ያ አባት ለልጁ ያለውን የራሱን ፍቅር ነው የገለጠው። የራሱን ፍቅር የራሱን ፍቅር። እንደዚሁም ሐዋርያው ቅዱስ ዮሐንስ በአንደኛይቱ መልእክቱ ምዕራፍ አራት ላይ ስለዚህ ፍቅር ይነግረናል። ምዕራፍ አራት ቁጥር ሰባት ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በእርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ስሙ የተመሰገነ ይሁን። የሆነልን ሁሉ እኛ እግዚአብሔርን ስለወደድነው አይደለም። እግዚአብሔርን ምንወድ አልነበርንም። እንደ ምኞታችን የምንመላለስ እርሱን ጠልተን ርቀን የሄድን እርኩሰትን የመረጥን ነበርን። ነገር ግን እርሱ ራሱ እንደወደደን፣ እግዚአብሔር እርሱ ራሱ እንደወደደን። ስለ ኃጢአታችን ማስተስሪያ ይሆን ዘንድ ልጁን እንደላከ ነው እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ስለዚህ ከዚህ ግብዣ የምንረዳው እግዚአብሔር ምን ያህል እንደሚወደን በእውነት ወደ አባታችን ስንመለስ ፍቅሩን እንዴት እንደምናይ ወንድሞቼና እህቶቼ የእግዚአብሔር ፍቅር ይማርከን የእግዚአብሔር ፍቅር ይጎትተን ወደ ራሱ እንዲህና እንዲህ አድርጌ ሳስደስተው እንደዚህና እንደዚህ አድርጌ ህጉን ፈጽሜ ሳስደስተው ብለን ጊዜ እየቀጠርን አንኖር። ወደ እርሱ የሚጎትተን ፍቅሩ ብቻ ነው፣ ወደ እርሱ የሚመልሰን ፍቅሩ ብቻ ነው። ወደ እርሱ ስንመለስ ግን የተጎሳቆለውን ሕይወታችንን የሚለውጠው እርሱ ነው። በጸጋው ሕይወታችንን ይለውጣል፣ ጌጠኛ ልብስ ያለብሰናል፣ የሰባው ግብዣ ይሆንልናል፣ እንረካለን፣ እንበላለን፣ እንጠጣለን። ክርስቶስ መብላችን መጠጣችን ይሆንልናል። ያን ጊዜ ልዩነቱን እናውቃለን። ያን ጊዜ በእውነት ጠፍተን እንደ ነበረ ይገባናል። የእሪያዎችን ምግብ እንበላ እንደነበረ ይገባናል። እውነተኛውን ምግብ ስንቀምስ እስከ ዛሬ የበላነው ሁሉ እውነተኛ መብል እንዳልነበረ፣ እውነተኛውን ሰላም ስናገኝ እስከ ዛሬ አለኝ ያልነው ሰላም እውነተኛ እንዳልነበረ እውነተኛውን ፍቅር ስናገኝ እስከ ዛሬ አለኝ የምንለው ፍቅር እውነተኛ እንዳልነበረ እንረዳለን። ስለዚህ ወደዚህ አፍቃሪ አባታችን እንመለስ፣ ወደ እግዚአብሔር መቅረብ ይሁንልን። እግዚአብሔር አምላካችን ስለ ቅዱስ ቃሉ የተመሰገነ ይሁን። ወስብሃት ለእግዚአብሔር አሜን። አባታችንና አምላካችን ሆይ እናመሰግንሃለን። ኦ እንዴት አይነት አምላክ ነህ! እኛ በደለኞች ሆነን ሳለ ገና ኃጢአተኞች ሆነን ሳለ የምትወደውን ልጅህን ለእኛ ለመስጠት የጨከንክ በአንድ ልጅ ያራራህለት ስለ ሁላችን አሳልፈ የሰጠኸው ፍቅርህ መጠን የሌለው ቅዱስና ሕያው እግዚአብሔር አምላካችን እናመሰግንሃለን። እግዚአብሔር ሆይ ዛሬ በእውነት ከተቅበዘበዝንበት መመለስ ይሁንልን። ይህ የፍቅር ድምፅህ ይጎትተን፣ ጌታ ሆይ እንደ ገመድ ይጎትተን። ኦ በሰው ገመድ በሰው ማሰሪያ፣ በፍቅርም ገመድ ሳብኳቸው ተብሎ በቃል እንደተጻፈ ሳበን ጌታ ወይ። ልባችንን በፍቅርህ ገመድ ያዘው። በፍቅርህ ገመድ ወደ ራስህ ጎትተን። የሰባውን ግብዣ መብላት ይሁንልን። የሕይወትን ውሃ መጠጣት ይሁንልን። ያንተን ጸጋ እንልበስ ጌታ ወይ። እርቃናችንን አንተ ኦ በክብር ለውጥልን። ደግሞም ይህን የምታደርግ የምታዝን የምትራራ ጌታ ስለሆንግ እናመሰግንሃለን። እግዚአብሔር ሆይ፣ ወንድሞቼና እህቶቼ የበለጠው ወዳንተ መጠጋት ይሆንላቸው። ገና ልባቸው ሲመለስ ደግሞ ከሩቅ ሆነ ስለምታያቸው ሮጠህ ስለምታቅፋቸው ፍቅርህን ስለምንቀምስ እናመሰግናሃለን። እግዚአብሔር ሆይ፣ ዛሬም በቃልህ ስለ መከርከን ተመስገን። ምስጋና፣ ክብር፣ ውዳሴ፣ ልዕልና ሁሉ ከዘላለም እስከ ዘላለም ላንተ ይሁን። አሜን።